ትምህርት 30 አንድ እግዚአብሔር ዘጠኝ አስፈሪ መቅሰፍቶችን በፈርዖንና በግብፃውያን ላይ ቢያወርዳቸውም እንኳን ፈርዖን እስራኤላውያንን ለቀቃቸው? ሀ አልለቀቃቸውም። ሁለት እግዚአብሔር በመጨረሻው የላከው መቅሰፍት ምን ነበር? ሀ የመጨረሻው መቅሰፍት ግብፃውያንን ልጆችና ከብቶች በኩር የሚገድል መቅሰፍት ነበር። 3 ያንዳንዱ እስራኤላውያን ቤተሰብ በዓል የበኩር ልጁ እንዳይሞት ምን እንዲያደርግ እግዚአብሔር አዘዘው? ሀ የአንድ ዓመት የበግ ወይም የፍየል ጠቦት እንዲመርጥ። አራት የበኩር ልጆቻቸው እንዳይሞቱ እስራኤላውያን እንዲመርጡ እግዚአብሔር ያዘዘው በግ ወይም ፍየል ምን አይነት ነበር? ሀ ምንም ነውር የሌለበት። አምስት ምንድን ነው እግዚአብሔር የአንድ ዓመት የበግ ወይም የፍየል ጠቦት ነውር የሌለበት እንዲሆን ያዘዘው? ሀ እግዚአብሔር ፍጹም ስለሆነ ነው። ለ እግዚአብሔር የምናገረው ነገር ሁሉ ፍጹም ስለሆነ ነው። ሀ እግዚአብሔር የሚያደርገው ነገር ሁሉ ፍጹም ስለሆነ ነው። ስድስት እግዚአብሔር በወሩ በአስራ አራተኛው ቀን ጠቦቱን ምን እንዲያደርጉ አዘዛቸው? ሀ እግዚአብሔር ጠቦቱ እንድታረድ አዘዘ። ለ እግዚአብሔር ጠቦቱ እንዲሞት አዘዘ። ሰባት እግዚአብሔር ጠቦቱ እንዲሞት ያዘዘው ለምን ነበር? ሀ እግዚአብሔር ኃጢአትን የሚቀጣው በሞት መሆኑን ለእስራኤላውያን ለማስተማር ነው። ስምንት እግዚአብሔር እስራኤላውያን የጠቦቱን ደም ምን እንዲያደርጉ አዘዛቸው? ሀ በጎድጓዳ ዕቃ ውስጥ እንዲያስቀምጡት አዘዛቸው። ዘጠኝ ከዚያስ እግዚአብሔር እስራኤላውያን በጎድጓዳ ሳህን ውስጥ ያለውን ደም ምን እንዲያደርጉ አዘዛቸው? ሀ እግዚአብሔር እስራኤላውያንን በዚያ ምሽት የበጉን ስጋ የሚበሉበትን ቤት ሁለቱን መቃንና ጉበን እንዲቀቡ አዘዛቸው። አስር እስራኤላውያን ከውጭ ደም በተቀባ ቤት ውስጥ እንዲቆዩ እግዚአብሔር ያዘዛቸው ለምንድን ነው? ሀ በውጪ ያለው ደም በውስጥ ያሉትን እስራኤላውያን እንዲሸፍን ነው። 11 እግዚአብሔር እኛ በራሳችን መንገድ ራሳችን እንድናድን ይፈቅዳል አይፈቅድም? 12 ሊያድነን የሚችለው ብቸኛው መንገድ የማን መንገድ ነው? ሀ የእግዚአብሔር መንገድ ነው። 13 እግዚአብሔር በተናገረው መሰረት የግብፃውያንን በኩሮች ሁሉ ገደለ። ሀ አዎን። አሁን 14 ከርሱ የበኩር ልጅ ሞትና ከግብጻውያን የበኩር ሞት በኋላ ፈርዖን ምን አደረገ? ሀ ፈርዖን እስራኤላውያን እንዲሄዱ ፈቀደ። ዐሥራ አምስት ፈርዖንም ሆነ ሌላ ሰው ከእግዚአብሔር ጋር መዋጋትና ማሸነፍ ይችላል? ሀ አይችልም። እግዚአብሔር እስራኤላውያንን ከግብጽ ካወጣቸው በኋላ ወደ የትኛው ምድር መራቸው? መልሶ ወደ ከነአን ምድር መራቸው። ከናን እግዚአብሔር ለአብርሃም ይስሐቅ፣ ለያዕቆብና ለዘሮቻቸው ቃል የገባላቸው ምድር ነበር። እስራኤላውያን በመጀመሪያ ወደ ግብጽ ሲመጡ ሰባ ሰዎች ብቻ ነበሩ። በግብጽ ለአራት መቶ ዓመታት ያህል ከኖሩ በኋላ ቁጥራቸው ወደ ሁለት ሚሊዮን ደረሰ። እግዚአብሔር ሁለት ሚሊዮን የሚደርሱ ሰዎችን የመራው እንዴት ነበር? ዘጸአት 13 ከ21 እስከ 22 ስለዚህ በቀንም ሆነ በሌሊት መጓዝ ይችሉ ዘንድ እግዚአብሔር በቀን በመንገዳቸው ሊመራቸው በደመና አምድ በሌሊት ደግሞ ብርሃን ሊሰጣቸው በእሳት አምድ በፊታቸው ይሄድ ነበር። 22 በቀንም ሆነ በሌሊት የደመናውና የእሳቱ አምድ ከሕዝቡ ፊት የተለየበት ጊዜ አልነበረም። እግዚአብሔር እስራኤላውያንን በቀን የመራው እንዴት ነበር? በደመና አምድ። እግዚአብሔር እስራኤላውያንን በሌሊት የመራው እንዴት ነበር? በእሳት አምድ። እግዚአብሔር እስራኤላውያንን ባይመራቸው ኖሮ ወዴት መሄድ እንዳለባቸው ያውቁ ነበር? አያውቁም። እግዚአብሔር እስራኤላውያን ባይመራቸው ኖሮ ምን ይደርስባቸው ነበር? ይጠፉና ይሞቱ ነበር። እግዚአብሔር እስራኤላውያን ስለወደዳቸው እስራኤላውያን እንዳይጠፉና እንዳይሞቱ መራቸው። እግዚአብሔር ቀይ ባህር እስከተባለው ባህር ድረስ መራቸው። ቀይ ባህር እንደ ደረሱ እግዚአብሔር እስራኤላውያን እዚያ ለጥቂት ጊዜ እንዲያርፉ ነገራቸው ዘጸአት አስራ አራት በቁጥር አንድ እስከ ሦስት አንድ ከዚያም እግዚአብሔር ሙሴን አለው ሁለት እስራኤላውያን ተመልሰው በመግዶልና በባህሩ መካከል ባለው በፈሃሮት አጠገብ እንዲሰፍሩ ንገራቸው በበዓል ዛፎንም አንጻር በባህሩ አጠገብ ይስፈሩ ሶስት ፈርዖን እስራኤላውያን ግራ ተጋብተው በምድረ በዳ በመቅበዝበዝ ይንከራተታሉ ብሎ ያስባል። እግዚአብሔር እስራኤላውያን ከቀይ ባህር ዳርቻ ድረስ የመራቸው ለምን ነበር? እግዚአብሔር እርሱ ብቻ አምላክ መሆኑን ግብጻውያንም ሆኑ እስራኤላውያን እንዲያውቁ ስለፈለገ። ፈርዖን ምን እንደሚያስብ ለእግዚአብሔር ማን ነገረው? ማንም አልነገረውም? ፈርዖን ምን እንደሚያስብ እግዚአብሔር እንዴት አወቀ ፈርዖን ከማሰቡ በፊት እግዚአብሔር የፈርዖንን እያንዳንዱን ሐሳብ ያውቃል እግዚአብሔር ከማሰባችን በፊት እንኳን የምናስበው ሐሳብ ሁሉ ያውቃል ፈርዖን የተናገረውን እስቲ እንመልከት ዘጸአት 14 ከ ከአምስት እስከ 9 5 የግብጽ ንጉስ ህዝቡ መሄዳቸው በተነገረው ጊዜ ፈርዖንና ሹማምቱ ስለ እነርሱ የነበራቸውን ሐሳብ በመለወጥ ምን ማድረጋችን ነው? እስራኤላውያንን እንዲሄዱ ለቀቅናቸው፣ አገልግሎታቸውንም አጣናሉ። ስድስት ስለዚህ ፈርዖን ሰረገላው እንዲዘጋጅለት አደረገ፣ ሰራዊቱንም ይዞ ተንቀሳቀሰ። ሰባት ስድስት መቶ ምርጥ ሰረገላዎችን ከሌሎች የግብፅ ሰረገላዎች ጋር ከነ ጦር አዛዦቻቸው አሰልፎ ተነሳ። ስምንት እግዚአብሔር የንጉሡን የፈርዖንን ልብ ስላደነደ ነው። በልበ ሙሉነት ከግብጽ የሚወጡትን እስራኤላውያንን አሳደዳቸው። ዘጠኝ ግብጻውያን ይኸውም የፈርዖን ፈረሶችና ሰረገላዎች፣ ፈረሰኞችና እግረኞች ሁሉ እስራኤላውያንን አሳደዷቸው በበዓል ዛፎን አንጻር በባህሩ አጠገብ በፈሃይሮት ሰፍረው ሳሉ ደረሱባቸው። ፈርዖን እስራኤላውያንን መልሶ ለመያዝ ያስብ ነበር። ስለዚህ ፈርዖን ጦሩን አሰባሰበ እስራኤላውያን መልሶ ለመያዝ ሄደ። ፈርዖን እስራኤላውያንን መልሶ እንዲይዝ ይመራው የነበረው ማን ነበር? ሰይጣን። ሰይጣን ፈርዖን መልሶ እስራኤላውያንን እንዲይዝ የፈለገው ለምን ነበር? ሰይጣን እስራኤላውያንን ሊያጠፋ ስለፈለገ። እስራኤላውያን ፈርዖንና ጦሩ መልሰው ሊይዟቸው እንደመጡ ሲያዩ ምን አደረጉ? ዘጸአት 14 ቁጥር 10 ሃ እና 11 እስከ 12 10። ፈርዖን በቀረበ ጊዜ እስራኤላውያን ቀና ብለው ተመለከቱ፣ እነሆ ግብፃውያን ይከታተሏቸው ነበር። 11 እነሱም ሙሴን እንዲህ አሉት፣ በምድረ በዳ እንዳንሞት ያመጣህን በግብፅ መቃብር ቦታ ጠፍቶ ነውን? ከግብፅ አውጥተህን ምን አደረክልን? 12 በግብፅ ሳለን ተወን፣ እባክህ ግብፃውያንን እናገልግል አላልንህም ነበርን? በምድረ በዳ ከምን ሞት ግብፃውያንን ብናገለግል ይሻል ነበር። እስራኤላውያንም ሙሴን ነቀፉት። በግብጽ መቆየት ይሻላቸው እንደ ነበር ነገሩት። እግዚአብሔር አስሩን መቅሰፍቶች በግብጽ ምድር ላይ አውርዶ ቢያዩም እንኳን እስራኤላውያን አሁንም በእግዚአብሔር አላመኑም ነበር። እስራኤላውያን በእግዚአብሔር ባያምኑም፣ ሙሴ ግን ያምን ነበር። ሙሴ ለእስራኤላውያን ያላቸው ይህን ነበር። ዘጸአት 14 ከ13 እስከ 14 ቁጥር 13 ሙሴም ለህዝቡ መለሰላቸው፣ አትሸበሩ፣ ጸንታችሁ ቁሙ። እግዚአብሔር ዛሬ የሚያደርግላችሁን መታደግ ታያላችሁ። ዛሬ የምታዩአቸውን ግብፃውያን ዳግም አታዩአቸውም። 14 እግዚአብሔር ስለ እናንተ ይዋጋል፣ እናንተ መታገስ ብቻ ነው። እስራኤላውያን ራሳቸውን ማዳን ችለው ነበር? አልቻሉም። እስራኤላውያን ራሳቸውን ማዳን ያልቻሉት ለምን ነበር? ምክንያቱም ቀይ ባሕር ከፊት ለፊታቸው፣ ተራሮች በግራና በቀኛቸው፣ እንዲሁም ደግሞ የፈርዖን ሰራዊት ከበስተኋላቸው ስለነበረ ነው። እስራኤላውያን ወጥመድ ውስጥ ገብተው ነበር። እስራኤላውያንን ማዳን የቻለው ብቸኛው ማን ነበረ? እግዚአብሔር። አዳምና ሕዋን ከኤደን የአትክልት ስፍራ ከተባረሩ በኋላ ወደዚያ መመለስ አልቻሉም ነበር። እነርሱ የሚድኑበትን መንገድ ማዘጋጀት የቻለው እግዚአብሔር ብቻ ነው። የይስሐቅ እጆችና እግሮች በታሰሩ ጊዜና የአብርሃም ቢላዋ ሊሰዋው በተዘጋጀ ጊዜ ይስሐቅ ራሱን ማዳን አልቻለም ነበር። ይስሐቅ የሚድንበትን መንገድ ማዘጋጀት የቻለው እግዚአብሔር ብቻ ነው። እስራኤላውያን ወጥመድ ውስጥ ስለገቡ ራሳቸውን ማዳን አልቻሉም። እስራኤላውያን የምድኑበትን መንገድ ማዘጋጀት የቻለው እግዚአብሔር ብቻ ነው። እስራኤላውያን የምድኑበትን መንገድ ማዘጋጀት የቻለው እግዚአብሔር ብቻ እንደሆነ ሁሉ እኛንም ለማዳን መንገድ ማዘጋጀት የሚችለው እግዚአብሔር ብቻ ነው። እግዚአብሔር እስራኤላውያን ለማዳን መንገድ አዘጋጅቷል። ዘጸአት ዐሥራ አራት ከሀያ አንድ እስከ ሀያ ሁለት ሀያ አንድ ሙሴ እጁን በባህሩ ላይ ዘረጋ። እግዚአብሔር ሌሊቱን በሙሉ ብርቱ የምስራቅ ነፋስ አስነስቶ ባህሩን ወደ ኋላ በማሸሽ ደረቅ ምድር አደረገው፣ ውሃው ተከፈተ። 22 እስራኤላውያን ውሃው በግራና በቀኝ እንደ ግድግዳ ሆኖ በየብስ በባህሩ ውስጥ አለፉ። እግዚአብሔር ቀይ ባህር እንዲከፍልና እስራኤላውያን በደረቅ ምድር እንዲሻገሩ መንገድ እንዲሰጥ አዘዘው። ቀይ ባህርን መክፈል ለእግዚአብሔር አስቸጋሪ ነበር? አልነበረም። ቀይ ባህርን መክፈል ለእግዚአብሔር አስቸጋሪ ያልሆነው ለምን ነበር? ምክንያቱም ቀይ ባህርን የፈጠረው እግዚአብሔር ስለሆነ ነው። ምክንያቱም የባህሩ ሁሉ ጌታ እግዚአብሔር ስለሆነ ነው። ምክንያቱም እግዚአብሔር ሁሉን ቻይ ስለሆነ ሁሉንም ማድረግ ስለሚችል ነው። እስራኤላውያን ቀይ ባህርን ማቋረጥ ጀመሩ። ፈርዖንና ሰራዊቱ እስራኤላውያንን መልሰው ለመያዝ በመምጣት ላይ ነበሩ። እስራኤላውያንን ለመከላከል እግዚአብሔር ምን አደረገ? ዘጻት 14 ቁጥር 19 እና 20። 19 ከዚያም ከእስራኤል ሰራዊት ፊት ፊት ሆኖ ሲሄድ የነበረው የእግዚአብሔር መልአክ ተመለሰና ወደ ኋላቸው መጣ። የደመናውም አምድ እንዲሁ ከፊት ተነስቶ ከኋላቸው ቆመ። 20 በግብጽና በእስራኤል ሰራዊት መካከል በመሆን ሌሊቱን ሙሉ ደመናው በአንድ በኩል ጨለማን ሲያመጣ በሌላ በኩል ብርሃን አመጣ። ስለዚህ ሌሊቱን በሙሉ አንዱ ወደ ሌላው ሊጠጋ አልቻለም። እግዚአብሔር በእስራኤላውያንና በፈርዖን ሰራዊት መካከል ደመናን አደረገ። ደመናው ለእስራኤላውያን ብርሃንን ሲሰጥ፣ ለፈርዖንና ለሰራዊቱ ግን ጨለማ እንዲሆን አደረገ። ምንም እንኳን ደመናው ለፈርዖንና ለሰራዊቱ ጨለማ እንዲሆን ቢያደርግም እስራኤላውያንን ማሳደዳቸውን አላቋረጡም ነበር። ፈርዖንና ሰራዊቱ እስራኤላውያንን ተከታትለው ቀይ ባህር ውስጥ ገቡ። ዘጸአት 14 23 23 ግብፃውያን አሳደዷቸው የፈርዖን ፈረሶች፣ ሰረገሎች እና ፈረሰኞች በሙሉ ተከትሏቸው ወደ ባህሩ ገቡ። ፈርዖንና ሰራዊቱ እስራኤላውያንን ተከትለው ወደ ቀይ ባህር በገቡ ጊዜ እግዚአብሔር ምን አደረገ? ዘጸአት 14 ከ24 እስከ 28 24 ሲነጋም፣ እግዚአብሔር በእሳቱና በደመናው አምድ ሆኖ የግብፃውያንን ሰራዊት ቁልቁል ተመለከተ። በግብፃውያን ሰራዊት ላይ ሽብር ላከባቸው። 25 መንዳት እንዳይችሉም የሰረገላዎቹን መሽከርከሪያዎች አቆላለፈባቸው። ግብፃውያኑም ከእስራኤላውያን እንሽሽ፣ እግዚአብሔር ግብፅን እየተዋጋላቸው ነው አሉ። 26 ከዚያም እግዚአብሔር ሙሴን ውሃው ግብፃውያንን፣ ሰረገሎቻቸውንና ፈረሶቻቸውን ተመልሶ እንዲሸፍናቸው እጅህን በባህሩ ላይ ዘርጋ አለው። 27 ሙሴም እጁን በባህሩ ላይ ዘረጋ። ንጋት ላይም ባህሩ ወደ ቀድሞ ቦታው ተመለሰ። ግብፃውያን ከውሃው ሸሹ። እግዚአብሔርም ግብፃውያንን በባህር ውስጥ ጣላቸው። 28 ውሃውም ተመልሶ እስራኤላውያንን ተከትለው ወደ ባሕሩ የገቡት የገቡትን ሰረገሎች ፈረሰኞች መላውን የግብፅ ሰራዊት ሁሉ ሸፈነ። አንድም እንኳን አልተረፈም። እግዚአብሔር ፈርዖንና ሰራዊቱን በቀይ ባህር ውስጥ አሰጠማቸው። አንድም የፈርዖን ሰራዊት አልተረፈም። ፈርዖን ከእግዚአብሔር ጋር ታግሎ ማሸነፍ ችሏል? አልቻለም። ከእግዚአብሔር ጋር ታግሎ ማሸነፍ የሚችል ማን ነው? ማንም ከእስራኤላውያን መካከል የሞተ ነበር። ዘፀአት 14 ከ29 እስከ 30 29 እስራኤላውያን ግን ውሃው ግራና ቀኝ እንደ ግድግዳ ሆኖ በደረቅ ምድር ባህሩን ተሻገሩ። 30 በዚያች ዕለት እግዚአብሔር እስራኤላውያንን ከግብፃውያን እጅ አዳናቸው። እስራኤልም የግብፃውያን ሬሳ በባህሩ ዳርቻ ወድቆ ተመለከቱ። አንድም እስራኤላዊ አልሞተም። አንድም እስራኤላዊ ያልሞተው ለምን ነበር? ምክንያቱም እግዚአብሔር ስለጠበቃቸው ነው። እግዚአብሔር እስራኤላውያንን የጠበቃቸው ለምንድን ነው? እግዚአብሔር እስራኤላውያንን የጠበቃቸው ከአብርሃምና ከእስራኤላውያን ዘር አዳኝ እንደ ምልክ ቃል ስለገባ ነው። እግዚአብሔር እስራኤላውያንን የጠበቃቸው ደግሞ ቃሉን ማለትም መጽሐፍ ቅዱስን በአብርሃምና በእስራኤላውያን አማካኝነት ወደ ዓለም ሕዝቦች ሁሉ ለመላክ ስለፈለገ ነው። በእግዚአብሔር ብናምን እግዚአብሔር ያድነናል። በእግዚአብሔር ካላመንን እግዚአብሔር አያድነንም።